በኢትዮጵያ የታወጀው የምህረት አዋጅ የጊዜ ገደብ ሊጠናቀቅ ጥቂት ሳምንታት እንደቀሩት የገለጸው የፌዴራል ጠቅላይ አቃቤ ሕግ የሚመለከታቸው ሁሉ በፍጥነት እንዲጠቀሙበት ጥሪ አቀረበ። የፌዴራል አቃቤ ሕግ የህዝብ ግንኙነትና ኮሚኒኬሽንስ ጉዳዮች ዳይሬክተር አቶ ዝናቡ ቱኑ ለአሜሪካ ድምፅ በሰጡት ገለጻ እንዳስረዱት በውጭ ሀገሮች የሚገኙ ኢትዮጵያውያንም በአካል መጥተው ሳያስፈልጋቸው ቅጽ መሙላትና ሰርቲፊኬት መውሰድ ይችላሉ ብለዋል። አቶ ዝናቡ ቱኑን ያነጋገረችው ያነጋገራቸው እስክንድር ፍሬው ነው። የአዋጁ ጊዜ ገደብ እየተጠናቀቀ መሆኑን በማብራራት ይጀምራሉ። ምሬት አዋጁ እንግዲህ ባለፈው ሐምሌ 13 2010 ነው ወጣ። ስድስት ወር ያህል ነው የምለው እና አሁን ስድስት ወሩ እያለቀ ያለበት ሁኔታ ነው ያለው። ጥቂት ሳምንታት ብቻ ናቸው። በትክክል ጥር 13 ያልቃል ኮምፕሊትሊ። ከዛ በኋላ ዋጋ የለው አዋጁ። ምናልባት እናንተ ካሰባችሁት የህብረተሰብ ክፍል ወይም ተጠቃሚ ይሆናል ካላችሁት ምን ያህሉ ተጠቀመበት በመቶኛ ማስቀመጥ ይቻላል ወይ? ምን ያህሉ ሰው ተጠቀመበት፣ ምን ያህሉ አልተጠቀመበትም? የነበረውን ሁኔታ እስቲ በቁጥር ያስረዱኝ። እስከ ዛሬው አሁን ስች ውይይት እስከምናደርግባት ደቂቃ ድረስ በእኛ ደረጃ እስከ ስምንት መቶ ሰው የሚሆን የአዋጁ ተጠቃሚ ሆኖ ሰርተፍኬት የወሰደበት ሁኔታ ነው አለው። ስንቱ አገር ውስጥ ሆነው ወሰዱ ስንቶቹ በውጭ ባሉበት በተለያዩ የውጭ ሀገራት ሆነው በኢንተርኔት ሊሆን ይችላል። በተለያየ መንገድ የእናንተን ድረገጽ በመጎብኘት ወሰዱ። በዛም ይታወቃለ ይታወቃል። ከዚህ በፊት በማረሚያ ቤቶች የፍርድ ውሳኔ አግኝቶ ያሉት ኦልሞስት ወደ ሁለት መቶ ሀምሳዎቹ የዚህ ምህረት አዋጁ የሚያስቀምጠውን ሰርቲፊኬት ወስዶ ከእስር የተለቀቁበት ሁኔታ ነው ያለው። ማረሚያ ቤት ውስጥ ከዚህ ጋር ተያይዞ ምንም አይነት የታራሚዎች የለንም ማለት ነው። ሌላው እዙ ሀገር ውስጥ ሆኖ በተለያዩ ወንጀል ጉዳዮች ተከሶ ያሉት በአካልም ቀርቦ የወሰዱ አሉ፣ ወደ 317 በሌላ በኩል ደግሞ በተለይም የፖሊስ አካላት የሆኑት ወይም ሚሊተሪ ሆኖ በማረሚያ ቤት የተለያዩ ወንጀሎች ተከሶ ወደ ማረሚያ ቤት የነበሩ ወደ 162 የወሰዱበት ሁኔታ ነው ያለው። በማረሚያ ቤት ውስጥ ሆኖ ጉዳያቸው ሲከታተሉ የነበሩት አካላቶች ብቻ ናቸው የቀድሞ 162። ሌላ ውጭ ሀገር የወጡ ትውልድ ኢትዮጵያና ኢትዮጵያን ሳሉ ከዚህ ወንጀል ድርጊቱ ውስጥ ናቸው ተብሎ ጉዳያቸው ሲጣራ የነበረው እነዚህ በኦንላይን ሬጅስተር ያደረጉ 71 ግለሰቦች አሉ። ኢንተርኔት ማለት ነው? ኢንተርኔት አዎ፣ በኢንተርኔት ያስቀመጥ ነው። ወደ እናንተ ድረገጽ ገብተው ድረገጽ ያስቀመጣቸው የማመልከቻ ፎርሞች ቅጾች አሉ። እሱም ሞልቶ የምረታ አዋጁን ሰርቲፊኬት እንዲወስዱ የተደረጉ 71 ናቸው። በአጠቃላይ እስከዚህኛው ደቂቃ ድረስ፣ አሁን እስካለንበት ሰዓት ድረስ ወደ ስምንት መቶ ሰው የዚህ የምረታ አዋጁ ሰርቲፊኬት የወሰደበት ሁኔታ ነው አለው። ያው እስከ መጨረሻው አቀ ነገደም ጭምር ይሄኛው ሰርቲፊኬት የመስጠቱ ጉዳይ የሚቀጥል ነው የሚሆነው ግምቶች አሏችሁ እናንተ ለምሳሌ ምናልባት ይህን ያህል ሰው ነው፣ ጉዳዩ ይህን ያህል ኢትዮጵያውያንን ይመለከታል በሚል በቁጥር የያዛችሁት ነገር ነበረ? አቶ ዝናቡ ያዝነው ቁጥር የለም። ነገር ግን በየማረሚያ ቤቶቻችን ያሉት ይታወቁ ስለነበሩ እነሱ ለቀናቸዋል፣ ቅድም ያልኩት ቁጥር ነው። በሌላ በኩል ያው ግለሰቦች በዚህ በተጠቀሰ በአዋጁ በተጠቀሰው የወንጀል አይነቶች እየተጠረጠሩ ነገር ግን በቁጥጥር ስር ላሉ ወይንም የፍርድ ውሳኔ ያላገኙም ስላሉ እነዛዎቹ በርካታዎች ናቸው የሚሆኑት ብሎ ይታሰባል። ምክንያቱም የነበረን የፍት ስርዓቱ በጣም ስስተማቲኩ ሲስተሙ ራሱ ደካማ ከመሆኑ ጋር ተያይዞ ሁለተኛ ደግሞ የነበርንበት ሁኔታው በጣም አመቺ ካለመሆን ጋር ተያይዞ አንዳንዶቹ ጉዳዮቻቸውን በኃይል በጉልበት መብታቸውን ለመመለስ የሚያደርጉ ጥረቶች አሉ። እነዚዎቹ ከሀገር ውጭ የሚወጡ የሚኮበልሉ በርካታዎቹ ይሆናሉ ተብሎ ይጠበቃል። በአጠቃላይ አዋጅ ውስጥ ልክ ሲያልቅ ምናልባት እንደ ሀገር አቀፍ ደረጃ ምን ያህል ሰው ነው የሚለው ዝርዝር በቁጥር ደረጃ የምንገልጸው ነው የሚሆነው። ክልሎች ሲሉ ለምሳሌ ማንኛውም ኢትዮጵያ ከፌዴራል መንግስት መውሰድ እየቻለ ለምን ከክልሎች ይወስዳል? ጉዳዩ በተያዘበት ጉዳዩ ግለሰቡ ጉዳዩ በተያዘበት ሁኔታ የሚያመለክተው ይሄ የነ ኬዝ እዚህ ጋር ነው ብሎ በዛ እንዲያመለክት ስለሚፈለግ ነው። ለምሳሌ አንዳንዶች በ97 ምርጫ ወቅት ከዛም በፊት በነበሩ ከዛም በኋላ በነበሩ ሀገሪቱ ውስጥ ከነበሩ የፖለቲካ ትኩሳቶች ጋር በተያያዘ የክስ መዝገብ ተከፍቶባቸው ወይም ተከሰው ከዛ በኋላ የክስ መዝገቡ የተቋረጠ ነገር ግን አቃቤ ሕግ በፈለገው ጊዜ ሊያንቀሳቀሰው እንዲችል ሆኖ የተቋረጠ ማለት ነው ጉዳይ ያላቸዋሉ እነዚህን ሁሉ ይመለከታቸዋል ይሄ እዚህ አዋጁ ላይ በቦልድሊ ያስቀመጠው ምንድነው? ከግንቦት 30 በፊት ያሉት በተቀመጡት በአዋጁ በተቀመጠው ግንቦት 30 2010 በፊት 2010 በፊት በወንጀል ወንጀል ተብሎ በተለዩት በተጠረጠሩት ወይንም በተከሰሱበት ጉዳይ በዚህ በአዋጁ በተቀመጡት የወንጀል ድርጊቶች አይነት የተሳተፈ በሙሉ ነው ምለው። ሌላ የለያቸው ነገር የለም ማለት። ስለዚህ ክስ መዝገባቸው ተቋርጦ፣ ነገር ግን አቃቤ ሕግ በፈለገ ጊዜ ሊያንቀሳቀሰው ይችላል በሚል ተንጠልጥሎ ያለ ጉዳዮች በሙሉ ያለባቸው ሰዎች ይመለከታቸዋል። የክስ አንደ አንዱ የክስ ሂደታቸው የወንጀል ድርጊት ተፈጽሟል በሚል ተጠርጥሮ የሚፈለግ አለ። ሁለተኛ ደግሞ በምርመራ ላይ ያለ አለ። ሶስተኛ ደግሞ ወንጀል ክስ የተመሰረተበት ወይም ጥፋተኛ ተብሎ የተወሰነባቸው በማረሚያ ቤት የሚገኙ እነዚህን ይመለከታቸዋል። የተቋረጠ ክሳቸው የተቋረጠ ክሳቸው የተቋረጠ የሚል አያስቀምጥም። አዋጁ ላይ ተጠርጥሮ የሚፈለግ ነው። ኦልሬዲ ይሄ ሰው ይፈልጋል ማለት ነው። አጋጣሚ ይሄኛው ምህረት አዋጅ ባያወጣ ኑሮ የፍርድ ውሳኔ ያገኛል። ከተገኘ ግለሰብ ሁለተኛ ደግሞ በምርመራ ላይ ያለው መዝገቦች ሶስተኛው ቅድም እንዳልኩት ውሳኔ ያገኙ መዝገቦች ላይ እነዚህን ነው የሚያመላክተው። ምን ለማለት ፈልጌ ነው፣ አቶ ዝናቡ፣ ለምሳሌ የክስ መዝገቡ ተቋርጧል ይባልና፣ ነገር ግን የህግ ባለሙያዎች ሲናገሩ እንደምንሰማው አቃቤ ህግ ግን በፈለገ ጊዜ ሊያንቀሳቀሰው ይችላል። ሙሉ ምህረት አይደለም ይሄ የሚባል ነገር አለ። በተቋረጠ ግስ መዝገብ ላይ የሚያወራ ነገር አለ። ምንም እዛ ላይ የሚያወራ ነገር አለ። የሚጠረጠር የሚፈለግ የሚፈልግ ዘን ምርመራ የተጀመረበት ዘንድ ደግሞ ውሳኔ ያገኙት ግለሰቦች የሚመለከት ነው። አዋጁ ላይ ቦልድሊ ዛ ነው የሚያስቀምጠው። ክስ የተቋረጠባቸው ከሆነ ተቋርጧል ኦልሬዲ ምንም የምትፈልገውም አይደለም የምትፈልገውም አይደለም። ስለዚህ ቦልድሊ አዋጁ ላይ የሚያስቀምጠው ይሄ አዋጅ ቁጥር 1096 2010 የሚያስቀምጠው የተፈለጉ ያሉ ምርመራም ላይ ያለ መዝገብ ላይ ዘን ውሳኔ ያገኙትን ብቻ ነው የሚያመለክተው ማለት ነው። አንድ ሰው ግን ካለመሙላት ሙላት ቢሞላ ይሻላል ላይ አይፈለግም ብሎ ቤታችሁ ያንን ማመልከቻ ላይቀበለው ይችላል። ግን ልፈለግም ላልፈልግም እቺ ይሆናል ብሎ በጥርጣሪ ውስጥ ያለ አንድ ኢትዮጵያ፣ በተለይ ከኢትዮጵያ ውጭ አለ ምን ቢያረክ ተመከራላችሁ። እኛ የምንመክረው መክሮ በዚህ በ አዋጁ ላይ የተቀመጡት የወንጀል ድርጊት ተብሎ የተለዩ ጉዳዮች አሉ። በዛ ውስጥ የተሳተፉ አካላት በጉዳያቸው የተመረመረ የነበሩ አካላት በሆነ አጋጣሚ ከሀገር ሊወጣ ይችላል። እነዚያዎቹ ወይንም ደግሞ ይሄን ጉዳይ ፈጽሜ ያለው ከሱን ያውቃለው ክስ ኦልሬዲ ክስ ተመስርቶ በትም ሊሆን ይችላል። ስለመጠርጠሩም ደግሞ በዚህ ጉዳዮች እርግጠኛ ሊሆን ይችላል ወይንም ደግሞ በሆነ አጋጣሚ ተይዞም ተፍቶም ሊሆን ይችላል ብሎ የሚያስባቸው ጉዳዮች ካሉ እኔ እኔ አድቫይዝ የማደርገው ይህኛው የምሕረት አዋጁ ከማለቁ በፊት፣ ጊዜው ከመጠናቀቁ በፊት የሰርተፊኬት የሚያገኙበት ሁኔታ ቢፈጥሩ ጥሩ ነው ጥሩ ነው። እዛ ውስጥ ከሌለ ምንም የምንገደድበት ምክንያት የለም። እኛ በርካቶች መዘገባሉ፣ ግን እያጣራን እያጣራን ትክክለኞቹን ሰርተፍኬት እያዘጋጀን እየደወልን በኢሜይልም በማንኛውም ሁኔታ እያገኘ ናቸው። አለበለዚያ ደግሞ ሰውም እየወከሉ እየወሰዱ ያሉበት ሁኔታ ነው አለ። ስለዚህ ክፍት ነው ነው ክፍቱን አዋጁ ከመጠናቀቁ በፊት ማንኛውም ዜጋ ይሄን እድል እንዲጠቀም ነው በዚህ አጋጣሚ የምንገልጸው። እንዴት ይግቡ ወደ ድረገጻችሁ ለምሳሌ ከኢትዮጵያ ውጭ ያሉ ዜጎች ኢትዮጵያውያንና ትውልደ ኢትዮጵያውያን እንዴት ገብተው ነው መሙላት የሚችሉት? ፎርም አለ ብለውኛል። ቅጽ አለ ም የሚሞላ ቅጽ አለ። ከዛ ወደ እናንተ እንዴት ነው የሚልኩት? እሱን ይገረጹልኝ እና በዛ በቃ አለ። ለዚህ የተዘጋጀ ራሱን አፕሊኬሽን አለ። ይህን አፕሊኬሽን ሁሉም ሰው ማመልከቻ ቅጽ አለ፣ ማመልከቻ ቅጽ አለ። ድረ ገጻችን አለ። በድረ ገጻችን ውስጥ መግባት ይችላል። ይህም ደብልዩ ደብልዩ ዶት ኤፍ ኤ ጂ ወይም ፎግ ዶት ጂኦቪ ዶት ኢቲ በሚል ይገቡ ይገቡና በቀላሉ እዚ ውስጥ ገብቶ ከዛ ውስጥ ያለውን ማመልከቻ ቅጽዎች አሉ። በዛ ማመልከቻ ቅጽ ጉዳዮቻቸውን እንድሞሉ እና እንድልኩ ማድረግ ብቻ ነው የምንጠበቅባቸው። አልበለዚያ ደግሞ በአካል ቀርቦ ይሄን እንድሞሉ ወይንም ደግሞ በተወካዮቻቸው ቀርቦ ተወካዮቻቸውም ጭምር ይሄን እንድሞሉ ሀገር ውስጥ ያሉ ተወካዮቻቸው ሀገር ውስጥ ያሉ ተወካዮቻቸው ይሄን ማድረግ ይችላሉ። በጣም ቀላል ነው። አቶ ዝናቡት ሁኑ የፌዴራል ጠቅላይ አቃቤ ሕግ የሕዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር፣ በጣም ነው አመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም በጣም አመሰግናለሁ።